The Voice of America. እስራኤል ውስጥ ከትናንት በስቲያ የተገደለው ኤርትራዊ ለህልፈት የበቃው በተተኮሰበት ጥይት ምክንያት መሆኑን ቀዶ ሕክምናውን ያደረጉት ሐኪም ገለቱ። ሐኪሙን ዶክተር ዮሐን ባይዘልን ሳሌም ሰለሞን ዛሬ በስልክ አነጋግራለች። ከቃለ ምልልሱ የወጣውን ዘገባ ሰለሞን አባተ እንደሚከተለው አዘጋጅቶታል። እስራኤል ውስጥ ይኖርና ይሰራ የነበረው ኤርትራዊ ፍልሰተኛ ወልደ ሚካኤል ዘርኦም ላይ በቤርሳቤህ ከተማ አውቶቡስ ማቆሚያ ላይ በፖሊስ በተተኮሰበት ጥይትና በአካባቢው በነበሩ ሰዎች በደረሰበት ድብደባ ምክንያት ህይወቱ ማለፉን የሚያሳዩ ዘገባዎች በዓለም መገናኛ ብዙሃን እየተናኙ ነው። የእስራኤል ፖሊስ እንደሚለው እዚያው ስፍራ ላይ ቀደም ሲል አንድ ሌላ ሰው ተኩስ ከፍቶ አንድ እስራኤላዊ ወታደር መግደሉንና ሌሎች አስር ሰዎችን አቁስሎ የነበረ ሲሆን ፖሊስ ወልደ ሚካኤል ላይ ተኩስ የከፈተበት ያንን ተጠርጣሪ መስሎት በስህተት መሆኑን ዘገባዎቹ ይጠቁማሉ። በስህተት ተፈጸመ የተባለው የወልደ ሚካኤል ግድያ የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁንና ዩናይትድ ስቴትስ መንግስትን ጨምሮ የተለያዩ ዓለም አቀፍ አካላት በጉዳዩ ላይ ወዲያው ጣልቃ እንዲገቡና ድምጾቻቸውን እንዲያሰሙ አስገድዷል። ባልደረባ የሳሌም ሶሎሞን ዛሬ ወደ ሶሮካ ዩኒቨርሲቲ የሕክምና ማዕከል ደውላ የወልደ ሚካኤልን ሕይወት ለማትረፍ ጥረት ያደረጉትን የሆስፒታሉን ምክትል ዋና ዳይሬክተር ዶክተር ዮሐናን ባይዘልን አነጋግራ ነበር። ወልደ ሚካኤል ወደ ሆስፒታሉ የደረሰው በሕይወት ቢሆንም ወዲያው በተደረገለት የአካል ምርመራ እጅግ መጥፎ ሁኔታ ላይ እንደነበረ እና ፈጥኖም ከድንገተኛ ክፍል ወደ ቀዶ ህክምና ክፍል እንዲገባ መደረጉን፣ ህይወቱን ለማትረፍ ለሶስት ሰዓታት ያህል የቆየ ጥረት ማድረጋቸውን ዶክተር ባይዘል ለሳሌም ነግረዋታል። ይሁን እንጂ ወልደ ሚካኤልን ማትረፍ አልቻሉም። ለመሆኑ ወልደ ሚካኤልን ለህልፈት ያደረሰው ምንድን ነው? በሰው የደረሰበት ድብደባ ወይስ የተተኮሰበት ጥይት? የሳሌም ጥያቄ ነበር። የደረሰበትን ብዙ ጉዳቶች ወይም ቁስሎች መለየት አልቻልኩም። ይሁን እንጂ አሉ ዶክተር ባይዘል I ደረቱና ሆዱ ላይ በደረሱበት ቁስለቶች ከባድ ጉዳት ላይ ወድቋል። ህይወቱን ለህልፈት ያደረሰው ግን በመቱት ጥይቶች ምክንያት ያጋጠሙት ጉዳቶች ናቸው። ቅልጥሙ መሰበሩን ሆስፒታል ከመድረሱ በፊት ብዙ ደም እንደፈሰሰው የጠቆሙት ዶክተር ባይዜል በዚህ ምክንያት ማትረፍ አለመቻላቸውን ተናግረዋል። ዶክተር ባይዜል በተፈጠረው ሁኔታ የሚሰማቸውን ለሳሌም ነግረዋታል። በመሞቱ በጣም በጣም ማዘኔን ልነግርሽ ወዳለሁ። የእርሱን መገደል በምንም ልታሰባብ ወይም ደግሞ ልታለባብሽው ወይም ይህን ይሁን ብሎ ልናልፈው የምንችለው አይደለም። በእውነት በጣም አስኛለሁ። አሁን እስራኤል ውስጥ ያለው ሁኔታ እጅግ ውጥረት የበዛበት መሆኑን ዶክተር ባይዘል ጠቁመው ፈጽሞ የማይገባ ግድያ ሲሉ የምረራ ሀዘናቸውን They got Mogul sorry)